ውይይት በሰሞንኛ አነጋጋሪ ርዕስ ሙስና ዙሪያ ሙስና በኢትዮጵያ አብዝቶ መንሰራፋቱንና ለዚህም ምክንያት ከሆኑ ጉዳዮች መካከል የሲቪክ ማኅበራት በነፃነት መንቀሳቀስ ያለመቻል፣ የመናገር ነጻነት መገደብ፣ የሕዝባዊ ተሳትፎ ማነስና የመንግሥት ለሕግጋት ተገዢ ያለመሆን ጥቂቱ ናቸው ሲሉ አንዳንድ ምሁራን ይተቻሉ። በሌላ በኩል ደግሞ መንግሥት ሙስናን ለመከላከል የያዘው ጥረት አበረታች መሆኑንና በዚህ ጥረት ዙሪያም ዜጎች ሁሉ መሳተፍ እንደሚኖርባቸው የሚናገሩም አሉ። ሰለሞን አባተ አራት ባለሙያዎችን አወያይቷል። አቶ ሙልጌታ አረጋዊ በአዲስ አበባ ዩኒቨርሲቲ የህግ መምህር አቶ አበበ ጉታ አዲስ አበባ የሚገኙ የሕግ ጠበቃ ሲሆኑ፣ አቶ ብርሃኑ አሰፋ በፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን የሥነ ምግባር ትምህርት የህዝብ ግንኙነት ዲሬክተር፣ ዶክተር ሰይድ ሁሴን በዩናይትድ ስቴትስ ኬንታኪ ክፍለ ግዛት የመሪዩ ስቴት ዩኒቨርሲቲ የምጣኔ ሀብት ትምህርት መምህር ናቸው። በኢትዮጵያ ለመሆኑ ሙስና ምን ይዞታ አለው? ምንጩስ ከወዴት ይገኛል? መፍትሄውስ ምን ይሆን? ወደ ዋናው ውይይታችን ለመግባት አቶ ብርሃኑ አንዳንድ እንደው ጥያቄዎችን እንዲመልሱ ያህል ከቁጥሮች ጋር የተያያዙ የፌዴራሉ የስነ ምግባርና ጸረ ሙስና ኮሚሽን መቼ ነው የተቋቋመው? ኮሚሽኑ የተቋቋመው በግንቦት አስራ ዘጠኝ መቶ ዘጠና ሶስት አመተ ምህረት ነው በኢትዮጵያ አቆጣጠር ማለት ነው። ይሄ ማለት የዛሬ አስራ ሁለት አመታት እስካሁን ድረስ ስንት ሰው ከሷል? የእርስዎ መስሪያ ቤት ስንት ፍርድ ተላልፈዋል? ስንት ስርዓቶች ወይም ሌላ መቀጫዎች ተላልፈዋል? እነዚህ ቁጥሮች በጆ ካሉ በአንድ ሺ ሁለት መቶ ስልሳ ሁለት የሙስና ወንጀል ፈጻሚዎች ላይ ከሶስት እስከ ሀያ ሶስት አመት የሚደርስ በአማካኝ ቅጣት እንዲበየን አድርገናል። ያልተጠናቀቁ ክሶች አሉ። እነዚህ አንድ ሺ ሁለት መቶ ስልሳ ሁለት ያልኳቸው የተቀጡ ሰዎች ናቸው። የተጠናቀቁ ክሶች በዚህ በአስራ ሁለት አመት ውስጥ የተቀጡ ሰዎች ከሶስት እስከ ሀያ ሶስት አመት በሚደርስ በአማካኝ ስር ቅጣት የተወሰነባቸው ነው። ስለዚህ ከፍተኛው የሚባለው ቅጣት እስራት እስካሁን ሀያ ሶስት አመት ነው። ሀያ ሶስት እስካሁን በተከፈቱ የክስ ፋይሎች ከፍተኛ የሚባለው የመንግስት የስልጣን እርክን ላይ የተገኘ ሰው ስንት ነው? አይ ቀደም ብሎ ያደረግናቸው የምርመራና የክስ ስራዎች ያው የቀድሞ ጠቅላይ ሚኒስትር፣ የመከላከያ ሚኒስትር፣ የመሳሰሉ የክልል ፕሬዚዳንትን የሚያጠቃልል ነው። ከፍተኛ የተባለው ጥፋት ምን ነበር በዝርዝር? እነዚህ ነገሮች በአሁኑ ሰዓት ልናስቀምጣቸው አንችልም። ምክንያቱም ቀደም ብሎ የተከናወኑ ስለሆነ ዝግጅት የሚጠይቁ ነበሩና ያ ቪኦኤ በአጋጣሚ ዚስ መስመር ላይ እንዲገባ ስላደረገኝ የተሳሳተ ፊገር እንዳልሰጥ ስለምሰጋ ይህንን መናገር አሁን አስቸጋሪ ይሆናል። ለመሆኑ ከምዝበራ ጋር የተያያዘ ክስ የተከፈተበት የገንዘብ መጠን ከፍተኛው ምን ያህል እንደሆነ የሚያስታውሱት አለ? እነዚህ ነገሮች ቀደም ብዬ በነገሩ መሰረት ቀደም ብሎ ዝግጅት ተደርጎባቸው ብንቀርብ ኖሮ ለአድማጭ ትክክለኛውን መረጃ ለመስጠት በሚያስችል መልኩ እንዘጋጅ ነበር። ነገር ግን ቪኦኤ ቶሎ እንድንገባላችሁ እኛም ደግሞ እድሉን ለመስጠት ስንል ስለሆነ አሁን ቁጥሮች ላይ የተሳሳተ ነገር እንዳንሰጥ ጥንቃቄ ማድረግ አለብን ይመስለኛል። መስሪያ ቤቱ ስለሆነ በእጃችሁ መረጃ ምን ጊዜ የሚገኛል ከሚል ግምት በመነሳት ነው ይህን ጥያቄ አነሳሁት። ጋር እኔ የአስራ ሁለት አመት መረጃዎችን በአጭር ጊዜ ማዝ አስቸጋሪ ሊሆን ይችላል። አንድ አጠር ያለች መረጃ እዚህ ጋር ልጨምርና የጸረ ሙስና ዓለም አቀፍ ጥምረት ትራንስፓረንሲ ኢንተርናሽናል የሚባለው ማለት ነው በዚህ ዓመት ባወጣው ያለፈው የአውሮፓውያን ዓመት የ2012 የሙስና ሰንጠረዥ ላይ ኢትዮጵያ ከ174 ሀገሮች ከተፈተሹት ማለት ነው 113ኛ ቦታን መያዟ ይታወቃል። ከፍተኛው የመገምገሚያ ነጥብ የደረሳቸው ወይም ከፍተኛውን ያገኙት ዴንማርክ፣ ፊንላንድ እና ኒው ዚላንድ ናቸው። አንደኛ የተባሉት ዘጠና ሲሆን ዝቅተኛው ደግሞ የአፍጋኒስታን፣ የሰሜን ኮሪያ እና የሶማሊያ ነጥብ ነው፣ የመጨረሻዎቹ ናቸው። ስምንት ነው የነሱ ነጥብ። አሁን ወደ ውይይታችን ክፍል ልግባና ዶክተር ሰይድ እርስዎ በሙስና ላይ ጥናትና ምርምር ያካሄዳሉ። የኢትዮጵያንም ጉዳይ እንደዚሁ ፈትሸው ያዩ ይመስለኛል። እና ከእርስዎ ፍተሻዎች ያገኙት ጠቅለል ባለ ማሳያ የኢትዮጵያ የሙስና ገጽታ ምን ይመስላል ይላሉ? አመሰግናለሁ፣ ለተሰጠኝ እድል። በመጀመሪያ የኢትዮጵያ አሁን እኔ እያተኮኩበት ያለሁት የኢትዮጵያ ሙስና ምን ይመስላል ከሚል አንጻር ስለሆነ በአጠቃላይ የኢትዮጵያ ተንስራፍ ያለው ሙስና በቀርበው ጊዜ በሺ ዘጠ መቶ ዘጠናዎቹ አካባቢና ከዛም በኋላ በተከሰተው በሩሲያና በምስራቅ አውሮፓ የተከሰተ ይመስላል እና ይሄ ደግሞ እንደ ኦሊጋርኪና ማፊያ አይነት ሙስና ነው የሚል ነው እና ይህን በሚመለከት በተለይ የውጭ ሀገር እርዳታ በሚመለከት ከሜዳ ጀምሮ እንዳውም አክቸዋሊ ከሜዳ ጀምሮ የአሁን መንግስት ስልጣን ያለው በተለይ ህወሀት ከሜዳ ጀምሮ በዚህ ላይ የውጭ እርዳታ በሚመለከት ገብቶበት እንደነበረና ከዛም ጀምሮ አሁንም የውጭ እርዳታ ትልቅ አስተዋጽኦ ያለው በሞሰ በዚህ ላይ አሁን እያጠናሁት ያለው አቶ ብርሃኑ፣ ከዚህ ቀደም ያነሳሁት የጠቀስኩትን የትራንስፓረንሲ ኢንተርናሽናል ግምገማና የኢትዮጵያን ቦታ የእርስዎ መስሪያ ቤት እንዴት ነው የሚመለከተው? እንደ ተቋም ተቋሙ የሚያደርገውን እንቅስቃሴ ተቃውሞ የለንም። ጥሩ ስራ እየሰራ እንዳለን እናውቃለን። ነገር ግን ደረጃ የሚያወጣበት መስፈርት ላይ ቁጥብነት አለን ማለት ሪዘርቬሽን እንደሚባል ማለት ነው። ይሄ በእኛ ብቻ ሀገር ሳይሆን ሌሎች ሀገሮችም ቢሆን ትራንስፓረንሲ ኢንተርናሽናል ደረጃ የሚያወጣበት መስፈርት ችግር አለበት ተብሎ ይታመናል። ድርጅቱ ራሱም በተወሰነ ደረጃ ይህን የሚቀበለው ይመስለኛል። ይህም ሆኖ ትራንስፓረንሲ ኢንተርናሽናል በሚያወጣቸው መስፈርቶች መሰረት ኢትዮጵያ እንደ ኤሮፓ አቆጣጠር ሁለት ሺ ሰባት ቲንክ መቶ ሰላሳ ስምንተኛ ደረጃ ነበረች። በአሁኑ ሰዓት ቅድም እንደ ተጠቀሰው ወደ መቶ አስራ ሶስት ተብሏል። ስለዚህ የሀያ አምስት ደረጃ ማሻሻል አሳይታለች። በትራንስፓረንሲ ኢንተርናሽናል መስፈርትም ቢሆን ያው በ መስፈርቱ አወጣጠር ላይ ውስንነት ቢኖረንም በዚህ ላይ ሌሎቻችሁ የምታክሉት ይኖራል። እኔ ትንሽ ለማለት እንድንጠቅለ ለማለት ፈልጋለሁ። እሺ ዶክተር እንግዳችን መጨረሻ እንደተናገሩት ኢትዮጵያ ውስጥ የሚደረገው የጸረ ሙስና ምርመራ ከመንግስት ጋር የተያያዘ ነው እና የዓለም ባንክም ሌሎችም ሀገሮች ጋር ተባብረው ትራንስፓረንሲ ኢንተርናሽናልም እንደዚህ የሚያደርጉት ምርምር እና ጥናት ከመንግስት ጋር የተያያዘ ስለሆነ ነጻነት የለውም ተብሎ ይታማል እና ስለዚህ እንደው የሚደረገው ኢትዮጵያ ውስጥ አሁን ያለው የኢትዮጵያ ያለችበትም የሙስና ደረጃ የተዛባ ነው፣ እና የሚገባትም አይደለም ተብሎ ይታማል። እና ይህንን በሚመለከት አንዳንድ ጥናቶች ማድረግ ለማለት ነው። እሺ ይህንን ነገር ትንሽ ገለጥ እናድርገው። እና ትራንስፓረንሲ የሚሰራው ወይም የሚያወጣቸው ቁጥሮች መንግስትን የሚደግፉ ናቸው ወይስ መንግስትን የሚያጥላሉ ናቸው? ያለ አግባብ የሆነ ገጽታ እንዲኖሩ የሚያደርጉ ናቸው ለማለት ፈልገው ነው? የትኛውን ነው? ጠቅላላ ኢትዮጵያ ውስጥ የሚደረገው የጸረ ሙስና ጥናትም ሆነ ምርምር በመንግስት ቁጥር ስ ያለ ነው ነጻነት የለውም። ስለዚህ ሁሉም ነገር በመንግስት የሚስተካከል የሚቀርብ ስለሆነ ኢትዮጵያ ደግሞ ጠቅላላ መንግስት ስላለው በዚህ የተነሳ የሚደረገው ጥናትና ምርምር በቂ አይደለም፣ ትክክልም አይደለም የሚል ነው። ስለዚህ እርስዎ አቶ ብርሃኑ ከተናገሩት ጋር የሚቃረን ነገር ነው እየነገሩኝ ማለት ነው። ያሉት ትክክል። እሺ ሌሎቻችሁ የምትጨምሩት ይኖራል። አቶ ሙሉጌታ ልጨምር? እንዴ ልጨምር። አቶ ሰለሞን። እሺ አቶ ሙሉጌታ እኔ እንደሚመስለኝ አክቹዋሊ በዚህ ላይ ብዙ ጊዜ ባናጠፋ እኔ ደስ የሚለኝ ይመስለኛል። ምክንያቱም ትራንስፓረንሲ ኢንተርናሽናል ያፈለገው ይበል ኮራፕሽን ወይም ሙስና በተመለከተ ኢትዮጵያ መንግስት በተደጋጋሚ ያቀረበው ሪፖርት አለ። በቅርቡ እንኳን ባህር ዳር ኢህአደግ ጉባኤውን በጠራበት ሰዓት ሙስና አንዱ ሲሪየስ ወይም በጣም አስቸጋሪ ተብለው ከሚጠሩ የሀገሪቱ ጠላቶች አንዱ አድርጎ ያስቀመጠው የቅርብ ጊዜ ኒውስ ነው። ስለዚህ ኢትዮጵያ ውስጥ ሙስና ከፍተኛ ችግር እንደሆነ የኢትዮጵያ መንግስትም ራሱ በአደባባይ ያመነውና እንደ ጠላት እዋጋዋለሁ ብሎ ቃል የገባለት ጉዳይ በመሆኑ እኔ ሙስና ኢትዮጵያ ውስጥ ከባድ ችግር እንደሆነ የሚያከራከር ስለማይመስለኝ በዚሁ ተዘግቶ ወደሚቀጥለው ውይይት ብናልፍ የተሻለ ይመስለኛል። አቶ አበበ የሚጨምሩት ነገር አለ? አዎ፣ በአጠቃላይ በኢትዮጵያ ውስጥ የሚካሄደው ሙስና እከሌ ይሄን አደረገ፣ እከሌ ባለስልጣን ይሄን ተቀጣ፣ ኤክደን ይሄን አረግን አይመስለኝም። መሆን የነበረበት መሆን የነበረበት ለምሳሌ ኦዲተር ጄኔራል አለ ጠቅላይ ኦዲተር፣ ሲስተም ኦዲት የሚሉት አለ፣ ፋይናንሻል ማቴሪያል ኦዲት የሚሉት ነገር አለ። በሌላ መልኩ ደግሞ ያየን እንደሆነ አሁን ኢንስፔክሽን ማለት የተዘረጋው ሲስተም ይሰራል አይሰራም? የሚፈትሽ አካል የለም። ሱፐርቪዥን የሚባልም እንደዚሁ ያዛ ቦታ የተቀመጠ ሰው የተሰጠውን ስልጣንና ስራ ይችላል አይችልም? የሚለለም እና የተከናጀ ሰዎችን ከሙስና ሊከላከል የሚችል ሲስተም አልተዘረጋም። ሲስተሙ ነው ክፍት እና ሲስተሙ ክፍት ስለሆነ ማንኛውም ማንኛውም የቁሳቁስ ፍቅር የሚያታለው ሰው በያዘው ቦታ በቀላሉ ወደ ሙስና ሊገባ ይችላል። ይሄ ነው የሚታየኝ። ስለዚህ ሲስተሙ በአጠቃላይ አሁን ኢትዮጵያ ውስጥ ያለው ሲስተም በአጠቃላይ አሁን ባለፈው ጊዜ ህዝብ ተወካዮች ምክር ቤት የቀረቡ ድሮች ነበሩ። ፋይናንሻል ኦዲት ኦዲት ስቀርብ ያልተደረጉ መስሪያ ቤቶች አሉ፣ ያላስደረጉም አሉ፣ ያስደረጉም አሉ። እያንዳንዱ መስሪያ ቤት በጀት ከመመደቡ በፊት ፊስካል ዩሮ ከማለቁ በፊት ችግሩ ወደ አዲሱ በጀት መግባት ያለ ነበረባቸው። እና ስለዚህ ምንድን ነው በእኔ በኩል የሚታየኝ ዘሆል ሲስተም ቦዲ ኦፍ ኮንትሮል እንደ ቼክ ዝን ሲስተም አልተዘረጋም። ኦዲት አለ፣ ኦዲት በኦዲት ራሱ ፋይናንሻል አለ፣ እንደገና ሲስተም ኦዲት አለ። ይሄ የተዘረጋው መዋቅር ትክክል ነው አይደለም ብሎ የሚቆጣጠር አካል የለም። ሱፐርቪዥን አለ። እዚህ የተቀመጠው ሰውየ ይችላል ወይ ይህን ነገር ሊያንቀሳቅስ፣ ሊያክል ይችላል ወይ የሚባል የለም። ስለዚህ ሲስተሙ ራሱ ክፍት ስለሆነ ማንም ሰው ሌላ አእምሮ ያለ ሰው ወደ ቆራሽ ሊገባ ይችላል የምል ነው ያለ። አመሰግናለሁ። እሺ፣ አመሰግናለሁ አቶ አበበ። ይኸው ነው አሁን ለጊዜው የምንነጋገርበት ነጥብ። ምንድን ነው ኢትዮጵያ ውስጥ ለሙስና ሊያጋልጥ ይችላል ብላችሁ ወይም ለሙስና ብር ይከፍታል ብላችሁ የምታስቡት ጉዳይ ነው። እሺ፣ አቶ ብርሃኑ ይቀጥሉ። ኢትዮጵያ ውስጥ ያለው ሙስና ምን ደረጃ ላይ ነው የሚገኘው የሚለውን ለመመለስ ያው በዋናነት በጥናት ላይ የተመሰረተ ድምዳሜ ነው ለሁላችንም በተሻለ የሚረዳን ብዬ ነው የማስበው። በእርግጥ ከጥናት ውጭ በእለት እለት ሕይወታችን የምናያቸው የምናስተውላቸው የምንታዘባቸው ነገሮች ግምት አይሰጣቸውም ባይባልም፣ ምንድን ነው ኢትዮጵያ ውስጥ ለሙስና ሊያጋልጥ ይችላል ወይም ብር ይከፍታል ብላችሁ የምታስቡት ጉዳይ? አቶ ብርሃኑ ይቀጥሉ። ኢትዮጵያ ውስጥ ያለው ሙስና ምን ደረጃ ላይ ነው የሚገኘው የሚለውን ለመመለስ በዋናነት በጥናት ላይ የተመሰረተ ድምዳሜ ነው፣ በተሻለ የሚረዳን ብዬ ነው የማስበው። በእርግጥ ከጥናት ውጭ በእለት ለት ሕይወታችን የምናያቸው የምናስተ ላቸው የምንታዘባቸው ነገሮች ግምት አይሰጣቸውም ባይባልም ስለዚህ እኛ በተከታታይ በአዲስ አበባ ዩኒቨርሲቲም ክሊምንጀር ኢንተርናሽናል የተባለ ዓለም አቀፍ ድርጅት ታንዛኒያ ውስጥ ያለ ከአንድ ዓመት በፊት ይፋ ያደረገው በኢትዮጵያ የሙስና ቅኝት የሚል ጥናት ትራንስፓረንሲ ኢንተርናሽናል፣ እንደዚሁ ግሎባል ባሮ ሜትር ብለው በሁለት ሺ አስራ አንድ ያጠናው ጥናት፣ እኛም በተለያየ መንገድ በሚደርሱን ጥቆማዎችና በስራችን ውስጥ የምናያቸው ነገሮች እንደ ጥሩ አመላካች ሊሆኑ ይችላሉ ብለን እናስባለን። ስለዚህ ኢትዮጵያ ውስጥ ያለው ሙስና እነዚህ ጥናቶች የሚያመለክቱት ቅጡን ያጣና አቅጣጫውን የሳቴ ሙስና ሁኔታ አለ ብሎ ለመናል መናገር አስቸጋሪ ነው። ከነዚህ ጥናቶች ስንነሳ፣ ይህ ማለት ግን ኢትዮጵያ ውስጥ ሙስና የለም ማለት አይደለም። ሙስናንም በአግባቡ ካልያዝነው እና ካልተዋጋ ነው ሊሰፋ እንደሚችል አደጋ ሊኖር እንደሚችል እንገነዘባለን። እኛም የሙስና ኬዝ እያየን ነው በየጊዜው። ከዛ ውጭ የሲስተም የሚባል ነገር የለም የሚባለው የኮሚሽናችን ራሱ የሙስና መከላከል ዳይሬክቶሬት አለው። በእኛ ደረጃ እንኳን ከአምስት መቶ አስራ አንድ ያላነሰ አሰራር ስርአት ጥናቶች በየመስሪያ ቤቱ እያደረግን ለሙስና የሚያጋልጡ ችግሮች እንዲስተካከሉ የምንሰራበት ስራ አለ። ክትትልም እናደርጋለን። ከዛ ውጭ በሀገር ደረጃም የሲቪል ሰርቪስ ሪፎርም ፕሮግራም የተለያዩ የማኔጅመንት መሳሪያዎችን በመጠቀም በየመስሪያ ቤቱ በሲስተም ላይ የተመሰረተ አሰራር እንዲኖር ጥረት እየተደረገ ነው። ያ ግን በሚፈለገው ደረጃ ነው አይደለም። ስለዚህ ጨርሶ የለም የሚለው አስተያየት ምናልባት ሚዛናዊ ያልሆነ ይመስለኛል። እና የለ ለመጨመር ነው። እሺ፣ ዶክተር ሰኢድ የሚጨምሩት ወይም የሚያስተካክሉት ነገር አለ? የተናገሩት መንግስቱ ተወካይ እንደተናገሩት የክሊማንጀሮ ኢንተርናሽናል ያጠናውንም ቢሆነው ያቀረበውን ጥናት ሁለተኛ ደግሞ የዓለም ባንክ ያቀረበው አሁን በቅርቡ የተጻፈ መጽሐፍ አለ ባለፈው ዓመት ገደማ እሱንም በጀ ላይ አለ ተመልክቼዋለሁ። እና የነዚህ ሁለቱም ጥናቶች ሌሎችም ጥናቶች በገንዘብ የሚረዳቸው የዓለም ባንክ ነው የሚተባበረው ደግሞ የኢትዮጵያ ጸረ ሙስና ድርጅት ናቸው። እና ስለዚህ ነጻነት የላቸውም። አጠቃላዩ ስንመለከተው ከመንግስት ጋር ትብብር ጋር ትብ በሚጠ የተደረገ ጥናት ስለሆነ ጥናትም ከተባለ የሚታመንም ምንም አይደለም። ጸረ ሙስና ድርጅትም ራሱ ከመንግስት ነጻ ከፖለቲካ ነጻ የሆነ ድርጅት አይደለም። በነገራችን ላይ እኔ እንደተመለከትኩት የኢትዮጵያ ሙስና ከሌሎቹ አፍሪካ ይሻላል ወይም እንደዛ የበዝ የሚባለው ነገርም ይሄ የወል ባንክ አጠቃቀም ቋንቋ አጠቃቀም ነው። ሌሎችም ሀገር ሲሄዱ ታንዛኒያም ሲሄዱ ሌሎችም ሀገር ሲሄዱ ምናልባት ከኬንያ እና ከናይጄሪያ በስተቀር እንደዙ ነው የሚሏቸው። ሌሎችም ሀገር ከሌሎቹ ይህቺም ሀገር እንደዙ ከሌሎቹ ሀገር ትሻላለች እንደሌሎቹ አፍሪካዎቹ ሀገሮች የበዛ አይደለም ብለው የሚያቀርቡ ስለዚህ ይህን ተጠቅሞ ኢትዮጵያ ተለሎ ትሻላለች የምትባለው ነገር ትክክል አይደለም። እሺ አቶ ሙሉጌታ አቶ ሰለሞን እኔ የማስበው ምንድን ነው፣ እኔ አሁን የማወራው የኢትዮጵያ መንግስትን ለማውገዝ ወይም ለመደገፍ አይደለም። እኔ ሌላ ማስረጃም አልፈልግም። ኢትዮጵያ መንግስት ራሱ ሙስናና ይሄ ኪራይ ሰብሳቢነት ጋር ሁለቱ ኮንሰፕቶች በጣም የተያያዙ ናቸው። አብዛኛውም ጊዜ አንድ ናቸው። እነዚህ ነገሮች የስርዓቱ አደጋ ናቸው ብለው በግልጽ አስቀምጠዋል። አቶ ብርሃኑ ይህንን የማይቀበሉ ከሆነ በግልጽ ይንገሩ። እኔ ግን የሰማሁት ነገር ይሄ ነው። አሁን ከዚህ ተነስተን የማንጨቃጨቅበት ምንድን ነው፣ የሙስናው ደረጃ ምን ያህል ነው ሌላ ታሪክ ነው እሱ። ቁጥር ምናምን ሊያስፈልገው ይችል ይሆናል ግን፣ ምንም ቁጥር ሳናስቀምጥ ሙስና በኢትዮጵያ ውስጥ አስቸጋሪ ፈተና ነው ወይም ችግር ነው ብሎ ግን መቀበል የሚቻል ይመስለኛል። ምክንያቱም መንግስት ራሱ የሰጠው መግለጫ ነው። ከዚህ ተነስተን ለምንድን ነው ይሄ ሙስና እንደዚህ ሆነው ሲባል ለነገሩ አቶ ብርሃኑ እንዲመልሱልኝ ፈልገው ዛሬ ኢትዮጵያ ብትታይ ከአስር አመት በፊት የነበረው ሙስና ይበልጣል ወይስ አሁን ያለው ይበልጣል ቢባል፣ ሙስና አሁንም በመንግስት መግለጫ እየጨመረ እንጂ እየቀነሰ እንዳልሄደ ነው በተደጋጋሚ የሚነገረው። እና እንደ ሀገራችን ችግር እንዴት አድርገን ነው ልንከላከለው ወይም ልንዋጋው የምንችለው የሚለው ላይ ብናተኩር ነው እንጂ የሚሻለው። ይሄ ተቃዋሚና ደጋፊ አይነት አይደለም ሰው። ከዚህ ተነስቼ ምን ማለት ነው የምፈልገው መንግስት አንድ ቁጥር ችግር የሚመስለኝ ነው የበበኩሌ ሙስና መንግስት ተዋግቶ ሊያጠፋ የሚችል ይመስለዋል ወይም ሰው እንደዚህ አንደርስታንድ እንዲያደርግ ነው የሚፈልገው። መንግስት ሙስና ያፈለገው ያህል መንግስት ቢጥር ያፈለገው ያህል መንግስት ቢዋጋ፣ ብቻውን ሙስና ማጥፋት አይችልም። ሙስና ማጥፋት ወይም መቆጣጠር የምንችለው ምን ሲሆን ነው? የህዝቡ ተሳትፎ ሲኖር ሲጨምር፣ ህዝቡ ኢምፓወርድ ሲሆን ስልጣን ሲኖረው፣ ለምሳሌ ልንገርህ፣ ሲቪክ አሶሲዬሽኖች ቢስፋፉ፣ ጋዜጠኞች ወይም የፕሬስ ነጻነቱ በጣም ቢጠናከር፣ በየቀበሌው የተለያዩ ማህበራት ቢያብቡ ቀበሌዎች በተለያየ መንገድ ሎካል ጋቨርንመንቶች ማለት ነው። እስር ያለ መንግስት ከታች ወርዶ ህዝቡ የራሱን መንግስት በራሱ ዘዴ የሚቆጣጠርበት ቀጥተኛ ተሳትፎ የሚያደርግበት በየ አካባቢው ስርአት ቢፈጠር መንግስትም ኦፍኮርስ የጥረቱ አካል ሊሆን ይችላል። መንግስት በመጀመሪያ ደረጃ ያወጣውን ህግ በትክክል ይከተል፣ በተለይም ኮንስቲቱሽኑን በስነ ስርአት ያከብር። ኮንስቲቱሽን ላይ በግልጽ ነው የተቀመጠው፣ ግልጽነት መኖር አለበት፣ ተጠያቂነት መኖር አለበት። አሁን ኢትዮጵያ ውስጥ ባለፉት ሀያ አመታት ስንት ባለስልጣን ነው የተጠየቀው? ያለን ችግርና በሙስና ምክንያት ተጠየቀ የሚባለው የባለስልጣን ቁጥር ወይም በሙስና ውስጥ ተዘፍቀዋል ተብሎ የሚቀርበው ሰው ቁጥር በጣም የተወሰነ ነው። እነማን ናቸው እነዚህ? አንድ ሺ ሁለት መቶ የተባሉት የታወቁ ሰዎች ናቸው። በሀገራችን ህይወት ውስጥ ምን አይነት ቦታ ያላቸው ናቸው? እና መንግስት የራስን ህግ በደንብ ካላከበረ እየደነገጠ በየአስር አመቱ የሚነሳ ከሆነ ተከታታይና እንደተባለው ሲስተማቲክ የሆነ አያያዝ ከሌለው እንኳን ሙስናን ማጥፋት ቀርቶ የሚያግዙ ነገሮች እንኳን ኦርጋናይዝ ማድረግ ላይ በቂ ስራ መስራት የሚችል አይመስለኝም ብዬ ነው የማስበው። እሺ አቶ ሙሉጌታ አንድ ያነሱት ነጥብ አለ፣ በጣም ለውይታችን የሚጠቅመን የመቃወምና የመደገፍ አይነት ስሜት ሳይሆን ያለውን ችግር ተወያይተን ተነጋግረን የማውጣት አያያዝና ንግግር የመሆኑን ሀሳብ ሁላችንም የምንጋራው ይመስለኛል። ጥሩ አስተያየት ነው። ሌላው ያነሷቸው ነጥቦች አሉ አቶ ሙሉጌታ እንደ መፍትሄ ያስቀመጧቸው፣ በኋላ እንመለስባቸዋለን ብለን አስበን የነበረው አሁን ምንድን ነው ለሙስና የሚያጋልጡ ነገሮች የሚል አጀንዳ ላይ የተነጋገርን እየተነጋገርን ያለ ነው እና ይሄንን ነገር ገልብጠን ብንመለከተው አቶ ሙሉ ጌታ የሲቪክ አሶሲዬሽኖች ወይም ደግሞ ማህበራት መቋቋምና መተዳደር ችግር አለ፣ የመናገር ነጻነት ችግር አለ፣ የህዝባዊ ተሳትፎ ችግር አለ፣ መንግስት ያወጣውን ህግ አይከተልም፣ እነዚህ ናቸው ችግሮቹ የሚል ነው ሀሳብ። እርሶ እውነት ነው እነዚህ በጣም ለችግሩ ከባድ አስተዋጽኦ አድርገዋል ብዬ ነው ማስበው። እሺ ሌላ አንድ ጥያቄ ላንሳሉት። ቅድም አቶ ብርሃኑ ያነሱት አንድ ቁልፍ ቃል አለ። ኢትዮጵያ በሙስና የተዘፈቀች ሀገር ነች። የተዘፈቀች የምትለዋ ነው እዚህ ጋር ማስመር እምፈልገው። ሀገር ነች ማለት አይቻልም ብለው ነበረ። ከቅድም ካነሱት አስተያየት ምን ይመስሎታል? ይሄ አባባል ይቻላል ወይስ አይቻልም? ይውላ አቶ ሰሎሞን። እኔ መዘፈቅ ማለት እኔ የአማርኛ ሊቅ ስላልሆንኩኝ መዘፈቅ ምን እንደሆነ በትክክል መግለጽ ላልችል ይችላለሁ። ሀገራችን ግን የድህነት ችግር አለባት። ጤንነት ችግር አለብን፣ የውሃ የመብራት የምን ችግር አለብን አደል? እሱን ለመቅረፍ በጣም እየጣርን ነው፣ እያን ነው አደለ። እዛ ባልተናነሰ ሁኔታ ኢትዮጵያ ውስጥ የፍትህ ችግር አለ። የፍትህ ችግር ከኮራፕሽን ጋር የተያያዘ ነው በቀጥታ እና አቶ ብርሃኑ ኢትዮጵያ ውስጥ ፍትህ ሰፍነዋል፣ የህግ የበላይነት ሰፍነዋል ብለው የሚሉኝ ከሆነ ልስማ። አለበለዚያ ኢትዮጵያ ውስጥ ገና ነው፣ የህግ የበላይነት አልሰፈነም፣ የፍርድ ቤቶች ነጻነት በትክክል አልተጠበቀም። ዳኞች የሚወስኑት ውሳኔ ሁላ ተግባራዊ የማይሆንበት ሰዓት እየደረስ ነው። እና ወደዚህ ጉዳይ የምንመጣ ከሆነ ይሄም ራሱ አያያዙ አንዳንድ ችግሮች አሉበት። ሙስና ኮሚሽን ለምሳሌ ለሁለት ዓመታት ያህል ኢንቨስቲጌት ሳደርግ ቆይቻለሁ የሚል ድርጅት ነው። ግን የጸረ ሙስና ኮሚሽን ሰዎች በከሰሰ ቁጥር፣ ሁሌ ሰዎች ባሰረ ቁጥር ስንኳን ማቅረብ ያልቻለ ድርጅት ነው። ሁሌ የቀጠሮ ሰዓት እየጠየቀ ፍርደኞች እንዲጉላሉ የሚያደርግ ድርጅት ነው። ለብዙ ዘመናት በስጌት የተደረገ ሰው ሲታሰር በአጭር ጊዜ ውስጥ ቻርጅ ይደረጋል ብለን እንጠብቃለን እና ጸረ ሙስናም ቢሆን እንዴ የመንግስት ከፍተኛ ባለስልጣናት ሳይቀሩ አደለም እንዴ ጥርስ የሌለው ድርጅት ነው ያሉት አሁን በስልጣን ላይ ያሉ ባለስልጣናት ማለት ነው። ከአቶ ቱሃኑ ሁላ የሚበልጡ ባለስልጣናት እና በግልጽ ካልተነጋገር ትርጉም የለውም መነጋገር። ስለዚህ ሙስና ተዘፍተዘፍቃለች አልተዘፈቀች የሚለው ቃል ይቅርና ኢትዮጵያ ግን የሙስና ችግር በከባዱ እሺ፣ አቶ ብርሃኑ ይቀጥሉ። አቶ ብርሃኑ ጥሩ እድል እያገኘው አይመስለኝም። ምክንያቱም ይቀጥሉ፣ መናገር በፈለጉ ጊዜ ክፍት ነው። የሚከራከሩ ወገኖች ብዙ ናቸው። ለእኔ እድል የሚሰጠኝ ግን በጣም አነስተኛ ነው። በመጀመሪያ ደረጃ ኢትዮጵያ ያለችበትን ደረጃ መገንዘብ ያስፈልገናል ብዬ ነው የምገምተው። አንዳንዴ እንደ አሜሪካና እንደ ዩሮፕ የሚያስበን ሀይል ካለ አስቸጋሪ ነው። ኢትዮጵያ ኢመርጂንግ ዲሞክራሲ ያለው የኢትዮጵያ ውስጥ የፕሬሱ በአሜሪካን ደረጃ ወይም በአውሮፓ ደረጃ እንዲደርስ አይጠበቅም። ጸረ ሙስና ኮሚሽንም ቢሆን ከአስር ከአስራ ሁለት አመት በፊት የተቋቋመ ድርጅት ነው። ስለዚህ በሀገሪቱ ውስጥ ያሉት አጠቃላይ እንቅስቃሴዎች ወደ ዲሞክራሲ፣ ወደ ልማት፣ ወደ መልካም አስተዳደር ሊያደርሱ ነው የሚችሉ ጥሩ ጥሩ የሚባሉ ጅምሮች ያሉበትና በጥሩ ጅምርነቱ ሊደገፍ የሚገባ ነው ተብሎ ነው መወሰድ ያለበት። ሁለተኛ ደግሞ የምንሰጣቸው አስተያየቶች በተቻለ መጠን ጥናት ላይ የተመሰረቱ ቢሆኑ ጥሩ ነው። አንዳንድ ጊዜ አስተያየት ወይም ኦፒኒየንም ብቻ የምንሰጥ ከሆነ ችግር ነው። እንደዛ ሲሆን ነው ልንረዳ የምንችለው። ስለዚህ ጸረ ሙስና ኮሚሽን አሁን የመክሰስ አቅም የለውም፣ የመመርመር አቅም የለውም፣ እንደዚህ እንደዚህ አይነት ነገር የሚባለው በየጊዜው የምናደርጋቸውን እንቅስቃሴዎች በግልጽ ማየት የተሻለ ይመስለኛል። በሰሞኑ የተከናወነውንም ማየት የተሻለ ይመስለኛል እና በጥቅል የሆኑ ነገሮች እያነሳን የምናወራ ከሆነ ብዙ ልንረዳዳ የምንችል አይመስለኝም። ስለዚህ በሀገሪቱ ውስጥ ሕብረተሰቡን የማሳተፍ እንቅስቃሴ በጥሩ ደረጃ ላይ ነው የሚባል ነው። ሕብረተሰቡ በየጊዜው በሙስና ጉዳይ ላይ አስተያየቱ እንዲሰጥ፣ ስሜቱን እንዲገልጽ የሚደረግበት መድረክ አለ፣ ከትልልቅ ባለስልጣኖች ጋር ሳይቀር። እኛም ብንሆን ሕብረተሰቡን ልናሳተፍ የምንችልበትን አደረጃጀት ፈጥረን ዛሬ በወጣቶች፣ ከሴቶች ጋር፣ ከሙያ ማህበራት ጋር፣ ከመገናኛ ብዙኃን ጋር፣ ከሃይማኖት ተቋማት ጋር ልንሰራ የምናደርገው እንቅስቃሴ አለ። ይህ እንቅስቃሴ በሚፈልገው ደረጃ አድጓል ለማለት አስቸጋሪ ነው። ቅድም እንዳልኩት ነው ሀገራችን ያለችበትን ሁኔታ ማየት ያስፈልጋል። ግን ምን አይነት አቅጣጫ እየተከተለች ነው የሚለውን ማየት ያስፈልጋል። ሙስናንም በመዋጋት ደረጃ ፌደራል ስነ ምግባርና ጸረ ሙስና ኮሚሽንን መንግስት ያቋቋመው በማንም ግፊት አይደለም። ራሱ ይህ ተቋም እንደሚያስፈልግ ለልማት፣ ለዲሞክራሲ፣ ለመልካም አስተዳደር ህብረተሰቡ እድገት ይጠቅማል ተብሎ ያቋቋመው ተቋም ነው እና ይህንን መረዳት ያስፈልጋል። ለዚህ ተቋምም የሚችለውን ያህል ድጋፍ እያደረገ እስካሁን ለዚህ አብቅቶታል። ስለዚህ እነዚህ የምናቋቁሚያቸውን ተቋማት ኢንስቲትዩሽንስ የምንላቸውን እየደገፍን እያጠናከርን ችግርም ካለባቸው ችግራቸው እየተስተካከለ እንዲሄድ በማገዝ መሄዱ ነው እንጂ ለሀገራችን የሚበጀው፣ የተጀመሩትን ትንንሽ ነገሮች ሁሉ እያነሱ ማዳፈኑ ወይም መጥፎ ናቸው ብሎ ብቻ በመነሳት አስቸጋሪ ይሆናል። በጎ ነገራቸውን መግለጽ፣ ችግራቸውን ደግሞ ማሳየት ጥሩ ይመስለኛል። የሀብት ማሳወቅና ምዝገባ ስራ ቀላል አለም የግልጽነትና የተጠያቂነት አሰራርን ለማስፈን የምናደረገው እንቅስቃሴ ነው። ይህ እንቅስቃሴ ሊወደስ ይገባዋል፣ ከነችግሩም ቢሆን ከዚያ ፊት እኮ እናውቃለን፣ የመንግስትና የህዝብ ንብረትና የመሪዎቹ ንብረት የማይለይበት ዘመን ነበር። ዛሬ እች ሀገር ህግ አውጥታ ነገር ከስሩ ለመቀየር እየሰራች ያለች ሀገር ነች። በኢኮኖሚ እድገት፣ በልማት፣ በዓለም አቀፍ ደረጃ ጥሩ ልማት እያስመዘግቡ ካሉ ሀገሮች ተርታ ነው እየተመደበች ያለችው። ሙሉ በሙሉ በሙስና የተጨፈለቀች ሀገር ብትሆን እንደዚህ አይነት እድገትና ልማትስ ለማስመዝገብ እንዴት ይቻላል? እነዚህ እነዚህን ሁሉ ግምት አስገብተን በአዎንታዊ መልኩ ምን ደግፈውን እየደገፍ ምናልባት ችግሮች ሊጠፉ አይችሉም። ምንጊዜም እነዛን ችግሮች ደግሞ የሚሻሻሉበትን መንገድ መጠቆሙ ነው የሚሻለው ለሁላችንም ብዬ ነው ማስበው። እሺ፣ አቶ አበበ የሚያነሱት ነጥብ አለ። በጣም አመሰግናለሁ አቶ ሰሎሞን። አሁን ሀብትን ማዝመዝገብን በተመለከተ አቶ ብርሃን ያነሱት ጉዳይ አለ። በጸረ ሙስና ኮሚሽን ሀብት ማዝመዝገብ፣ የባለስልጣኖች ሀብት ማዝመዝገብ እኮ ሰውየው ከመሾሙ በፊት ማዝመዝገብ ነው እንጂ ሰውየው እዛ ቦታ ላይ ነው መጠቀሚያ ካደረገ እና እንደ ዋርካ ከተዘረጋ በኋላ ማስመዝገቡ ምን ዋጋለው? መጀመሪያ ሲሾም ምን ሀብት አለ ተብሎ ያለው ሀብት መዝግቦ ተሾሞ ቢሆን ኖሮ አውረቱ ብራኑ የሚያነሱት አግባብ በሆነ ነበር። ነገር ግን ሀብት ማስመዝገብ የመጣው ከስንት አመት ሹመት በኋላ ነው። ከስንት አመት ምዝበራና ብዝበዛ በኋላ ነው የተካሄደው እና የአንተ ገቢ ስንት ነው የአንቺ ገቢ ስንት ነው የሚለው እኮ መጀመሪያ ነው እኮ መሆን የነበረበት። እና ትክክል አይመስለኝም ከስነ ስርዓቱ አኳያ ሳይሆን እንበል ለምሳሌ አቶ አበበ አቶ አበበ አንድ ቦታ ነው መቼም አንድ ነገር የሚጀምረው አይደለም እ አብድማዝ መገብን በተመለከተ አሁን ለምሳሌ አቶ መላኩ ፈንታ ያላቸው ሀብት ምን እንደሆነች ምላጭ፣ ሰዓት፣ ጠራዝ አስመዝግበዋል። ይህንን ጸረ ሙስና ኮሚሽን ራሱ የሚያውቀው ነው። እንደ ምሳሌ ለማንሳት ፈልጌ ነው፣ ግን ከተጠርጣሪነት አልዳኑም። ስለዚህ የትኛው ንጹህ ነው፣ የትኛው ንጹህ አይደለም ብሎንም በትክክል ማየት ያስፈልጋል እኮ። እኛ ይሄ ነው ችግራችን። አቶ ብርሃኑ ያነሱት ነጥብ አለ። አንድ ክርታ ሊጨርስ የመንግስት ስልጣን ቼክን ባላንስ አለ። ለምሳሌ ህግ አውጪ አለ፣ ፓርላማ፣ ህግ አስፈጻሚ አለ፣ ከፕሬዚደንቱ ጠቅላይ ሚኒስትሩን ይዞ እስከ ቀበሌ ስራ አስፈጻሚ ድረስ፣ ህግ ተርጓሚ አለ፣ ከፌዴራል ጠቅላይ ፍርድ ቤት እስከ የበታች ፍርድ ቤቶች። እነዚህ ሪሊ ቼክን ባላንስ እየሰሩ ነው ወይ እኩል አቅም አላቸው ወይ? በህገ መንግስቱ በተቀመጠው አኳን እየተሰራ ነው የምለውን ማየት ያስፈልጋል እኮ መሰረታዊ ነገር እኮ ከህገ መንግስቱ ነው የምነሳው። ህገ መንግስቱ እኮ የዜጎችን ነፃነት ለማረጋገጥ የወጣ ህግ ነው። ይህም ማለት ቀላል አይደለም። ከማግና ካርታ ጀምሮ ህገ መንግስት ያስፈለገበት ምክንያት ምንድን ነው? የገዢዎችን አርቢትረሪ ሩል ወይም በተፈቀደ ህዝቡን እንዳይበድሉ የወጣ ህግ ነው። ህገመንግስት መንግስት ባልተከበረበት ሁኔታ የህገ መንግስት መሰረታዊ ኮንሴፕት ባልተከበረበት ሁኔታ እንዴት ነው ኮራፕሽን መቆጣጠር የሚቻል? አቶ ብርሃኑ መጠየቅ የፈለጉት ነገር አለ። ለአቶ እኔ ምንድን ነው በሀብት ማሳወቅና ምዝገባ ጉዳይ ላይ አንድ ሰው ከመሾሙ በፊት ነው ማስመዝገብ ያለበት። ትክክል ነው፣ ይሄ ሊሆን ይችላል። ነገር ግን አንድ ቦታ ስንጀምር ግን ከዚህ በፊት የነበሩትን ሹማምት መተው አለብን ወይ? የተደረገው ያለውን ሀብት እንዲያሳውቅ ነው። የመንግስት ስራን ሲመራ በውክልና ነው የሚመራው። ስለዚህ የራሱ ሀብትና በውክልና የሚያስተዳድረው ሀብት በትክክል ተለይቶ ስራውን ማከናወን እንዳለበት። ስለዚህ ይሄ ተጠያቂነትን፣ ግልጽነትን ለማስፈን ጥሩ አካሄድ ነው ብዬ ነው የማስበው። ምክንያቱም ከአንድ ቦታ መጀመር አለብን። ስንጀምር ይህንን ማድረጉ እኔም ክፋቱ ምን እንደሆነ አላውቅም። ከዛ ውጭ ይህንን የሀብት ማሳወቅና ምዝገባ ስራ አሁን እንኳን ባለንበት ሁኔታ ውስጥ እየተጠቀምንበት ነው ያለ ነው ማለት ከሀያ ሶስት በላይ መረጃዎችን የሰጠንበት ሁኔታ አለ ለፍትህ አካላት እኛም የተጠቀምንበት ሁኔታ አለ። ወደፊትም እንጠቀምበታለን። ለህዝቡ ደግሞ ይህንን ይፋ ስናደርግ ህዝቡ ውስጥ ያለ ሀብት የሚታወቅበት እድል ሰፊ ነው። ስለዚህ ህዝቡ በዚህ ረገድም እየተሳተፈ እንዲሄድ የሚያስችልን አሰራር ነው እየዘረጋ ያለ ነው። ቅድም ያልኩትን ነገር መውሰድ ያስፈልጋል። እቺ ሀገር እያደገች ያለች አገር ነች። እነዚህን ተቋማት እየገነባች የምትሄደው የነገውን ኢትዮጵያ በማሰብ ነው። ስለዚህ እነዚህ ተቋሞች የሚጠናከሩበትን ካለም ችግራቸው እየታየ እየታረመ እየጎለበቱ የሚሄድበትን ነገር ነው ማሰብ ያለብን። ጥሩ ግን፣ ቅድም ህገ መንግስቱ ሲጠቀስ ሰማሁ። ይህን ህገ መንግስት ምክር ያወጣችሁ ይህች ሀገር ነች እና በስራ አስፈጻሚው፣ በህግ አውጭው፣ በህግ ተርጓሚው ደረጃ ያሉ የአቅም ውስንነቶች ሊኖሩ ይችላሉ። ይህ አቅም በአንድ የሚገነባ አይደለም። ዋናው ማሰብ ያለብን ስርዓቱን እየዘረጋን ያለንበት ሁኔታ ምንድን ነው የሚለውን ማሰብ ነው ያለብን፣ የሚመስለኝ በሙስናም ረገድ ትኩረት ሰጥተን ሙስናን መዋጋት አለብን። ሙስና የልማት ጠንቅ ነው፣ የሰላም ጠንቅ ነው፣ የማህበራዊ እድገት ጠንቅ ነው ብሎ ይህ መንግስት ሙስናን ሊወጋበት የሚችል ኢንስቲትዩሽን አቋቁሟል። በክልል ደረጃ ዘጠኝ ኢንስቲትዩሽንስ አሉ ተመሳሳይ እነዚህ ተቋማት መቋቋማቸው ሙስናን እንደ አንጀንዳ ይዞ መዋጋታቸው ሊወደስ ነው የሚገባው። ችግሮቻቸው ደግሞ ሊለዩ ይገባና እነዚህን ችግሮች ማቃለል፣ ማሻሻል ተገቢ ነው። ሁላችንም እኮ ችግር የለብንም ብለን አልተነሳንም። ችግር አለብን። እነዚህ ችግሮች ግን በሂደት እያስወገድናቸው የተሻለ ሲስተም፣ የተሻለ ስርዓት እንዲፈጠር ነው ማድረግ ያለብን። አለዛ ከምን ተነስተን ነው ይህን ሀገር ልንገነባ የምንችለው? ማቆም ነው ያለብን መጀመሪያ የለብንም። ስለዚህ እነዚህ እነዚህ ነገሮች እንደ ኢትዮጵያዊ እንደ ዜጋ አይተን ልንደግፋቸው ይገባል የሚል እምነት ነኝ። ከደጋፉ ጀምሪ በአሁንታዊ መልኩ ችግሮቻቸውን ማስረዳት ተገቢ ነው። ራብራን አንድ ነገር ማንሳት ትፈልጋለሁ። ለምሳሌ የእናንተ መስሪያ ቤት ድርጅቱ ከተፈጸመ በኋላ ነው የሚደርሰው። ያ መሆን አልነበረበትም። የጸደሙስና ቤዚክ እንትኑ የምን የምን ድርጊት ነው? ግልጽ ቢያደርጉት፣ በግልጽ ስፔስፊክ ሆኑ ድርጊት ድርጊት ምንድን ነው እሱ። ሁለተኛ ነገር አብሶሉት ፓወር ኮራፕት አብሶሉት ነው የምባለው። እንበል እስኪ ጉምሩክና ገቢዎች ባለስልጣን የራሱ ፖሊስ፣ የራሱ አቃቤት፣ የራሱ እስር ቤት ነበረው። ይህ እስር ቤት እስር ቤት ነበር፣ ስናነሳም ነበር። ፊት ለፊትም ተነጋግረናል። የእነሱ አቃቤት በነበሩት አቶ ይሸቱ ወደ ሰማያት ጋር በግልጽ ተነጋግረናል። በምስር አይደለም በሕግ ባለሙያዎች ስብሰባ ላይ አንስተን ነበር። አሁን እኮ ይሄ ባይደረግ ኖሮ አብሶሉት ፓወር ለነሱ ባይሰጥ ኖሮ አሁን ተደረገ የሚባለው ነገር እኮ ባላጠረጠረ ነበር። ስለዚህ የጸረ ሙስና ኮሚሽን መጀመሪያው ምንድን ነው? አብሶሉት ፓወር ሲሉ እንደት ነው? አንድ ጊዜ እሺ፣ አንድ ጊዜ እዚህ ጋር ቆም እናድርግ። እሺ፣ ቆም እናደርግ አንድ ጊዜ። አብሶሉት ፓወር የሚሉትን መገለጫውን ለምን አይነግሩንም? አቶ መላኩ አብሶሉት ፓወር ስላላቸው አልተጠየቁም። አሁን ምን እያሉ ነው ያሉት? ምንድን ነው አብሶሉት ፓወር? ለምን ለምን በድፍን ይናገሩታል? ተጠረጠሩ እንጂ እኮ ወንጀለኛ አይደሉም። አሁንም በኔ አላልኩም። እኔ ወንጀለኛ አይደለም፣ ግን እየተጠየቁ ነው። ወንጀለኛ ናቸው ማለት አይደለም። እሺ እሺ፣ እዚህ ጋር አቶ አንድ ጊዜ አንድ ጊዜ አንድ ጊዜ፣ ግልጽ ነው። እዛ ባላት ቤት መቀመጡ እኮ ወንጀሉ ላደረጉ ወይም አራመዱ ወይም አራቡ ማለት እኮ አይደለም። እሺ አቶ አበበ አንድ ጊዜ አንድ ጊዜ አንድ ጊዜ እዚህ ጋር እናቁም፣ እናቁም አንድ ጊዜ ሁላችንም እንድናቁም ጠይቃለሁኝ። ግልጽ ነው አሁን እየተነጋገርን ያለንበት ነጥብና ላቱ ሙሉ ጌታ እድል እሰጣለሁኝ። አሁን እሺ፣ ጌታ እሺ፣ አቶ ሰሎሞን ታንኪ ዩ። ውይይቱን ወደፊት ለማስኬድ ማለት ነው። መጀመሪያ እኔ የተናገርኩት ነገር ውሸት ከሆነ አቶ ብርሃኑ ምን ብለው እንዲነግሩኝ ነው ምፈልገው። ይሄ ያልከው ልክ አይደለም፣ ይሄ ያልከው ልክ አይደለም ብለው እንደዚህ እየጠቀሱ ቢነግሩኝ ደስ ይለኛል። እኔ ማስረጃ አቅርቤያለሁ ኢህአዴግ በግልጽ ሙስና ችግራችን ነው የሀገር አደጋ ነው ብለዋል ብለዋል አላለም ይመልሱልኝ ሁለተኛ ጸረ ሙስና ጥርስ የሌለው ድርጅት ነው ብለው የተናገሩ የመንግስት ስልጣናት አሉ የሉም እኔ ለምሳሌ ማስረጃ ያቀርባሉ ጋዜጣ ላይ እንዳነበብኩት አቶ አባይ ፀሐዬ ከፍተኛ የመንግስት ባለስልጣን ናቸው የሙስና ኮሚሽን ስራውን እየሰራ አይደለም ብለው የተናገሩበት አጋጣሚ አለ ይሄ ነገር አልተነገረም ተነግረዋል ናዜ እና አንድ አንድ በአንድ በመልስ መልስ ከሰጡኝ፣ ለዚህ መልስ ቢሰጡኝ ደስ ይለኛል። አጭር ጥያቄ ነው። እሺ ሌላው ይሄ ይሄ ኢትዮጵያ ኢትዮጵያ አላደረገችም፣ ኢትዮጵያ ጥሩ ነገር አልሰራችም፣ ኢትዮጵያ ውስጥ ጥሩ ነገር አልተሰራም አላልኩም። አጀንዳውም ያ ነገር እንድናወራ አይፈቅድም። ሙስና ነው የዛሬ አጀንዳ። ሙስና ምንድን ነው፣ እንዴት ነው፣ ኢትዮጵያ ውስጥ ምን ቦታ አለው ነው እንጂ ኢህአዴግስ ጥሩ ስራ ሰርተዋል ወይ አልሰራም ወይ? ጸረ ሙስና ኮሚሽን ጥሩ ስራ ሰርቶ ያውቃል ወይ አያውቅም ወይ አይደለም ጥያቄው። ስለዚህ እኛ መርዶ ነጋሪዎች፣ እርስዎ ልማት አብሳሪ አድርገው ማቅረቦ ትክክል አይመስለኝም። ሌላ ኃላፊነት መውሰዳቸው ነው። ተቃዋሚነት ማለት ኃላፊነት ነው። ስለዚህ ተቃዋሚዎችን ቢሆን እንደ ኢንስቲቱሽን እንደ አንድ ራሳቸው የቻሉ ድርጅቶች ሆነው ሙስና ውጊያ ላይ ሙስና በመዋጋት ላይ ከፍተኛ ኃላፊነት ሊኖራቸው ሲችል እስካሁን እዚህ ግባ የሚባል ነገር ሲሰሩ አይቻላቅም። ሙስናን በመዋጋት ከፍተኛ አስተዋጽኦ ሲያደርጉ አላየውም። ስለዚህ ሌላው የሀገራችን ችግር ምንድነው? ተቃዋሚውም ቢሆን በተጠናከረ መልኩ ራሱን አደራጅተው ሙስናን መዋጋት የቻለበት ሁኔታ የለም። ይገባኛል ተቃዋሚዎች ችግር አለባቸው፣ ግን ተቃዋሚነት ማለት እሱ ነው። ችግርም እያለ ችግሩን ተጋፍጬ ሀገሬን እረዳለሁ ማለት ነው፣ ኃላፊነት ነው እና ይህ ኃላፊነት በተቃዋሚዎችም በኩል የተወሰደ አይመስለኝም። አመሰግናለሁ። እሺ ዶክተር ዶክተር ሰይድ እሺ ይቀጥሉ። መጀመሪያ ከአቶ አበበና በተለይ ከአቶ ሙሉጌታ ከተረጠጡት ጋር በትክክል እስማማለሁ። እኔ ይሄን እንዲታወቅልኝ እፈልጋለሁ። ሁለተኛ እንግዲህ ለአቶ ብርሃኑ ምልእ እንዲያው ትንሽ ማለት የምፈልገው እና አቶ አበበ እና አቶ ሙሉጌታ ሌሎችም የኢትዮጵያ የኢትዮጵያ መንግስትን ማሆን እና አቶ አባይ አቶ ስብሃት ነጋ እንዳሉት የኢትዮጵያ ውስጥ ትልቅ ችግር አለ፣ የሙስና ችግር። ይሄ እንዲያውም አቶ ስብሃት ነጋ የተናገሩት የኢትዮጵያ ሙስና ከመብዛቱ አንሶ ፀረ ሙስና ድርጅትንም ከሰዋል። በነገራችን ላይ የሃይማኖት ድርጅቶች ሁሉ አጥለቅልቋል እና አስቸግሯል ብለዋል። ይሄ የታወቀ ነገር ነው እና ዋና ወደ ችግር ከአቶ ብርሃኑ ጋር ችግር ያለብኝ እንዲያው ቅድም ካነስጋሩ ብነሳ ምንድን ነው አቶ ብርሃኑ አሁን እና አቶ አበበ የሚሉትንም አቶ ሙልጌታ ያሉትንም ህዝቡ የሚለውንም የመንግስት ባለስልጣኖች የሚሉትንም ሰምተው እንደ ድርጅታቸውን ንጹሕ ነጻ ከሆነ እንዲ ህዝቡ እንደዚህ ብሏል እንዴ እንደዚህ ካለም እንኳን የምትሉትን እናደርጋለን ብለው መቀበል ሲገባቸው አቶ ብርሃኑ የመንግስት በአንደኛ የመንግስት ጠቅላላ የሚያደርገው ሁሉ የፖለቲካ ሁሉ ነገር የማይመጣው ሁሉን መናገር ጀመሩ። ሁለተኛ ድርጅታችን የፖለቲካ ድርጅት መሆኑን የሚያመለክት ምንድን ነው፣ በፈረንጅ ሁለት ሺህ አንድ የተደሳውን ነገር እና አቶ ስዬ አብራ የመሳሰሉ ነገሮች በጣም ተጠራርገው ውስጥ የተገቡ ነገር አነሱ። ያ ነገር እነሱ ግን የኢትዮጵያ ባለስልጣን በነገራችን ላይ ሁሉ ባለስልጣን ውስና አለበት። እና አቶ ስዬን በሚመለከት ንጹህ አይደሉም። እኔ ነገር ግን በዛ ነገር ነበር። አሁን እሳቸው እኔ እንዳው ለማለት ብፈልገ ሁለት ነገሮች ማለት እፈልጋለሁ። አሁን የሚካሄደው ነገር ኢትዮጵያ ውስጥ እየተካሄደ ያለው ነገር የሚያበረታታ ነገርም አለበት፣ ደግሞም ደግሞ የማያበረታተም ነገር አለበት። አንደኛው በአሁኑ የሚያበረታታው ነገር ስንመለከት በአሁኑ ጊዜ አዲስ ጠቅላይ ሚኒስትር አሉ ስመለከተው ብዙ ብዙ በብዙ በሙስና የተዘፈቁ ሰውዬ አይደለም። እንደ ሌሎቹ ከሌሎቹ ጋር ሲወዳደሩ በፖለቲካ ነገር ሌላ የተለያየ አስተሳሰብ አለ። ግን በኢኮኖሚ በኩል በሙስና ይህን ያህል ተገብተዋል የሚባል ሁለተኛው ደግሞ ምናልባት ይቅርታ፣ እርስዎ ጥናት አካሄደዋል በዛ አካባቢ አቶ ሰለሞን። እሺ፣ አቶ ብርሃኑ፣ ግድ የለም አቶ ብርሃኑ በቂ ጊዜ ኖሮታል። አይመስለኝ በቂ ጊዜ ኖሮታል። አቶ ብርሃኑ ሚዛናዊ አደለም። አንድ ጊዜ ዶክተር ዜ ሊጨርሱ እኔ እኔ እንደሚመስለኝ ምናልባት የሚያበረታታው ነገር ምንድን ነው፣ የኢትዮጵያ መንግስትም ጠቅላላ አሁን መንግስቱም የሆነ አሁንም ጠቅላይ ሚኒስትሩ በነገራችን ላይ ሟቹ ጠቅላይ ሚኒስትር መለስ ዜናዊ ተናግረዋል እና ይሄ ሙስና ትልቅ ለችግር እንደሆነ የተገለጸበ ይመስለኛል። መንግስት የሚያበረታታው ነገር ምንድን ነው እና እንዲያውም በሪፖርተር ጋዜጣ እንደተገለጸው ፈንጂ ነገር ነው። ኢትዮጵያ ውስጥ ያለው ፈንጂ ስለሆነ ጠቅላላችን ፈንድቶ ከሚቀብረን የፈንጂ አምካኝ እንፈልጋለን ብሎ ነው ሪፖርተሩ ነገር ነው እና ይህን ነገር የተገለጸበ ስለሆነ ምናልባችም መንግስቱ ተራርጎ ከሚወስደው ይህን ነገር አንድ ነገር እናድርግ የሚል ምናልባት ተሰምጧቸው ከሆነ ጥሩ ነው የሚል የሚያበረታቱ ነገር አለ። ሌሎቹ ደግሞ የማያበረታቱ ነገሮች አሉኝ። አንደኛው ሙስና በጣም ስር የሰደደ ነው፣ ኢትዮጵያ ውስጥ እንዳልኩት በሺህ ዘጠኝ መቶ ዘጠናዎቹና ከዛም በኋላ በሩሲያና በምስራቅ አውሮፓ ተከስቶ የነበረው ከዛም የበለጠ በስልጣን ላይ ያለ ሙስና ነው። በጣም ከባድ የተወሳሰበ ስቴት ካፕቸር የሚባለው ሙስና ነው ኢትዮጵያ ውስጥ ያለው። ከዚህ የተነሳ የሚወገድ አይመስለኝም። እያንዳንዱ ዘራፊ ሆኗል። በስመለከተው እና ሁለተኛ ታሪክ በሙስና ሙስና መወጋት በሚመለከት የጠቅላላ የፖለቲካ ጸባይ አለው። የኢትዮጵያ ውስጥ በሙስና የሚከሰሱ ሰዎች አብዛኛው ትልቆች የሚባሉት ከፖለቲክ ጋር የተያዙ ናቸው እና ያ ታሪክ የሚያበረታታ አይደለም። ከቦለ አሁንም የሚካሄደው ምናልባት ፖለቲካዊ ነው የሚባለው ነገር ትክክል ሊሆን ይችላል። ሶስተኛ የተከሰሱት ሰዎች ከአሁን ምናልባት ከሁለቱ በስተቀር ከእናቶ ፋንታና ሌሎቹ በስተቀር ምናልባት እዚህ የሚቆጠሩ አይደሉም እና ገና እንደው ዝም ብሎ ዶክተር መረራ ጉዲና እንዳሉት የትልልቆቹን አሳዎች ተትተው ትንሾቹ አሳዎች ላይ ነው እየተተኮረ ያለበት እና በሌላ በኩል ደግሞ ከአሁን በፊት ጠቅላይ ሚኒስትር በኋቹ ጠቅላይ ሚኒስትር መለስ ዜናዊ ሙስናን እንዋጋለን ብለው ጣት እንቆጣለን እናስገባለን፣ ብዙ ከፎከሩ በኋላ በሁለተኛ ጊዜ ከወደ አድር በኋላ መሸረፋቸውን አሳየ። እና የሚያበረታታ ነገር አለ ምንድ ነው ሙስና ትር የሰደደና ዝሆኖች ተጋሪ ሆን ስላለው ምናልባት እነሱም ማሸነፍ ስለሚያቅተን አስቸጋሪ ስለሚሆን ምንሱን ማድረግ አለብን የሚል አናያሩ ተዋል ይህም ደግሞ የሚያበረታታ አይደለም ስለዚህ ችግሮቹ ምናልባት አሁን የሚካሄደው ስንመለከተው ትንሽ ጊዜ ጥልተው ፖለቲካ መሆኑ አለመሆኑ ጊዜ ቢፈጭ አይደለም አሁንም የማያበረታቱት ነገሮች ላይ ያመዝኑብኛል ማለት ፈልገን እሺ አመሰግናለሁ ዶክተር ሴድ አቶ ብርሃኑ አሁን እርሶ ይናገሩ አዝናለሁ። ይህን ለማለት የሚሰጡት አስተያየቶች ጸያፍ ቃል እንዳይሉኝ እየፈራሁ ነው። ተራ ውንጀላ እየመሰለኝ ነው። አሁን አኪዜሽን ዝም ብሎ እነዚህን ነገሮች ላይ ስንነጋገር፣ በተቻለ መጠን በተቻለ መጠን እያልኩ ነው፣ በጥናት ላይ የተመሰረተ በግኝቶች ላይ የተመሰረተ መደምደሚያዎች ቢሆኑ ጥሩ ነው። የራስን አስተያየት የራስን አስተሳሰብ ዝም ብለን ብንሰጥ ማንንም ሊያሳምን ይችላል ብዬ አልገምትም። በተቻለ መጠን በእውነታ ላይ የተመሰረተ ጥናትን ቤዝ ያደረገ ቢሆን ጥሩ ነው። እከሌ እንደዚህ ብለዋል እከሌ እንደዛ ብለዋል እያልን የምንሄድ ከሆነ ትንሽ አስቸጋሪ ይመስለኛል። ሙስና የፖለቲካ መሳሪያ ነው ይባላል በአንድ በኩል፣ በሌላ በኩል ደግሞ ፖለቲከኞቹ የጠቀሱትን ነገር እያነሱ እንዲህ ብለዋል እንዲህ ብለዋል ይባላል። አንዳንድ ግራ የሚገባ ነው። ኢትዮጵያ ውስጥ ያሉ ፖለቲከኞች ይታወቃሉ። ኢትዮጵያ ውስጥ ያሉ ፖለቲካ ድርጅቶች ይታወቃሉ። ይሄንን መሰረት አድርጎ በሙስና የተጠየቀ ማን ነው? እንደዚህ አይነት ነው። እከሌ እከሌ እከሌ ይሄ ድርጅት ሊባል ይገባል። በእውነትም ያ ድርጅት በሙስና ሳይሆን በሌላ ተጠይቋል ተብሎ ከተነገረ ሰው ሊያዳምጠው ሊሰማ ይችላል። ይሄ አይነገርም። ስርዓቱ ራሱ ሙስና አደጋ ነው ብሏል። ትክክል ነው፣ አደጋ ነው። አደጋ ማለት ምን ማለት ነው? እንዴት ነው የምንረዳው? ለራሳችን በሚስማማ መልኩ ልንረዳው እንችላለን። አደጋ ሊመጣ ያለ አደጋ ሊሆን ሊኖር ይችላል፣ ያለ አደጋ ሊኖር ይችላል። ኢትዮጵያ ውስጥ ሙስና የለም ደግሞ ያለ ሰው የለም። በእርግጥም ካልተከታተል ነው ካልተወጋ ነው እርምጃ ካልወሰድን አደጋ ነው። አሁንም ቢሆን ይህን ልደግም ትፈልጋለሁ። ነገር ግን ይህ ማለት በጠቅላላ አገሪቷ በሙስና ተውጣለች ወደሚል መደምደሚያ የሚያደርሰን ከሆነ አስቸጋሪ ነው። ስለዚህ ይህንን ስንል ቃላቱን ዝም ብለን ወስደን ለራሳችን በሚስማማ የምንተረጉመው ከሆነ ትንሽ ችግር ነው። የሰው ስም መጥቀስ አስፈላጊ አይደለም የተለያዩ ሰዎች የተለያዩ ባለስልጣኖች በኮሚሽኑ እንቅስቃሴ ላይ በተናጥል የራሳቸው አስተሳሰብ እና የራሳቸው እምነት ሊኖራቸው ይገኝ ይችላል እነሱም እንደ ግለሰብ መፍት አላቸው የራሳቸውን አስተሳሰብ የማራመድ ስለዚህ ያ በተነገረ ቁጥር በአጠቃላይ አገሪቱ ውስጥ ያለው ሁኔታን ያንጸባርቃል ብሎ መደምደም ደግሞ አስቸጋሪ ነው ልንጠነቀቅ የሚገባን ይመስለኛል እና እኔ ምለው ምንድን ነው ኮሚሽኑ ጥርስ የለውም የሚሉ ሰዎች ይኖራሉ። ይህ አስተሳሰባቸውን ሊከበርላቸው ይገባል። ለምን እንደዚህ ይላሉ ብለንም አንገምትም። ነገር ግን እኛ በተቻለ መጠን ኮሚሽኑ ባለበት ደረጃና አቅም ደረጃ አስፈላጊውን እርምጃ ከመውሰዱ ወደኋላ የሚልበት ምክንያት የለም። እነዚህ ሰዎች አስተያየት የሚሰጡት ሰዎች እከሌ ብለው ተናግረው ኮሚሽኑን መፈተሽ የሚችሉበት ዕድል ቢኖራቸው ጥሩ ነበር፣ አዲስ አበባ ውስጥም ያሉትን ጭምር ማለት ነው። ግን በጥቅሉ ማንኛውም ሰው ማንኛውም ዜጋ ትክክለኛ መረጃ የሌለውም ዜጋ ቢሆን የሚናገረውን እዚህ የምናንጸባርቅ ከሆነ ይሄ ውይይታችን ደርዝ ያለው ውይይት ነው ብዬ ለመናገር ይከብደኛል። በአሁኑ ሰዓት ሕዝቡ በከፍተኛ ደረጃ እየተነሳሳ ነው ያለው። አሁን በተወሰደው እርምጃ ሕዝቡ ከፍተኛ መነሳሳት ፈጥሮ ለኮሚሽናችን በርካታ ጥቆማዎችን እያመጣ ይገኛል። በየአካባቢው የራሱን እርምጃ ለመውሰድ የሚንቀሳቀስበት ደረጃ ላይ ነው ብሎ መገመት ይቻላል። ይህንን መነሳሳት እየደገፉ ሕዝቡ በጸረ ሙስና ትግሉ ይበልጥ ተሳትፎን እንዲያሳይ ማድረግ ነው የሚበጀው፣ ወይስ አሁን የተጀመሩ ጥሩ ጥሩ እንቅስቃሴዎችን እንዲመክኑ ማድረግ ነው የሚሻለው? እንደ ዜጋ፣ እንደ ኃላፊነት እንደሚሰማው ሰው ችግሮችን መናገር ትክክል ነው። ያለ ችግር የሚኖር አገርም፣ መንግስትም፣ ተቋምም የለም። ይሄ እውነታ ነው። ነገር ግን ደግሞ ምንም በጎ ነገር የተሰራ ነገር የለም ብሎ መናገር ደግሞ ሊገነባን ነው የሚችለው፣ ሊያፈርሰን ነው የሚችለው? ስለዚህ ብንጠነቀቅ ጥሩ ነው እና በዚህ መልኩ ብንመለከት። እሺ አቶ ብርሃኑ አመሰግናለሁ። አንድ ጥያቄ ላንሳ። አቶ ብርሃኑ በተናገሩት ክብታደረግልኝና አንድ ደቂቃ ብቻ አንድ ደቂቃ ብቻ ስጦታለሁ። ጊዜያችን እያለቀ ስለሆነ ከአቶ ብርሃኑ ጋር በጎራ ጎጎራ አደለ የምንከራከረው። በጎራ የምንከራከር መስሎ ነው የሚታያቸው። ለምን ፐርሰናሊ ነገሮችን ወስደው ዲፌንሲቭ እንደሆኑ ልገባኝ አልቻለም። እኛ ኮ የምንለው እኮ የቀደሞ ጠቅላይ ሚኒስትር መለስ ዜናዊ ራሳቸውም እኮ ቢሆኑ መንግስት አንድ እጁን ተይዞ ነው የሚሰራው፣ የመንግስት ሌቦች አሉ፣ ተስፈኞች አሉ ያሉት ነው። አሉ ትክክል ነው አሉ። አሁንም ቢሆን እኮ አሉ፣ እያየን እኮ ነው አሉ። ኃይለማርያምን ባለፈው የኢህአዴግ ስብሰባ ባህርዳር ላይ በተደረገው እንደዚሁ ነው የደገሙት። አቶ ብርሃን፣ እኮ ይቺ ሀገር ለእኛም ሀገራችን ለእርሶም አገሮት ናት። በዚህ ይቺ ሀገር ላይ የአብራክ ልጅና የእንጀራ ልጅ የለም እኮ፣ እኩል እኩል እኩል ባለመብት ነን ስለዚህ እርሶ የሚሰሩትን ስራ ያንን ያንን ማሳየት አለብን ነው ወይም ፀረ ሙስና ኮሚሽንን ማጥላላታችን አይደለም። በማሰር ብቻ አይደለም፣ በመፊደልም አይቆምም። በርበር ደበቁ ተብሎ በደርግ ጊዜ የተገደሉ ሰዎች ነበሩ። ከዛ በኋላ አልቆምም። ስለዚህ መሆን ያለበት አንድ የተበላሸ ነገር አለ፣ አንድ ሚዘን አለ። ይህ ሚዘን መስተካከል አለበት። መስተካከል ነው ብለውን በጋራ እንፈልግና መፍትሄ ላይ እንደርስ ብሎ በጣም ደስ ይለኛል። አሁን አቶ እርሶ እርሶ የሀገሪቱ ባለቤት እኛ የሀገሪቱ የቶት ልጅ አድርገው ለምን ይወስዳሉ? በዛ መልካ ይውሰዱን እባኮትን። ይህ የእርሶ አስተያየት ነው የእርሶ አስተያየት ነው እና የእርሶ አስተያየት እኛ ካላመኑ የቀድሞ ጠቅላይ ሚኒስትር መለስ ነ አምኑም እኛ ካላመኑን የአሁኑን ጠቅላይ ሚኒስትር አለማርያምን አምኑም እነዚህ ጠቅላይ ሚኒስትሮች አቶ ሰለሞን፣ እነዚህ ጠቅላይ ሚኒስትሮች እነዚህ ጠቅላይ ሚኒስትሮች ስለተሰራው መልካም አስተዳደር ተናግረው አያውቁም። መንግስት በሙስና ላይ ስለሰራው ስራ ተናግረው አያውቁም። እነዚህ ጠቅላይ ሚኒስትሮች መታሰርም ብቻ ነው ያውሩ። ስለ መልካም አስተዳደር አልተናገሩም። አንድ ጊዜ እዚህ ጋ ጊዜያቸው ስለዚህ ለምን ለምን አሉታዊ ነገር ብቻ ሊያመጣ የሚችል ነገር ብቻ ለምን እንወስዳለን? የተነገሩን ሁ እውነታ ስለምን አንወስድም? ከሁለታችሁም ይህም ብቻ ነው ሲያወሩ የነበሩ ጠቅላይ ሚኒስትሮቹ። ከሁለታችሁም ወገን ዋና ዋና ነጥቦችን ስላነሳችው አቶ አበበ አንድ ጊዜ ላስቆሙት። አቶ አበበ ነው ተቀብሎናል ብለናል። አሉታዊ የጎደለው ግን ይህምንም መሆን አለበት ላይ እኮ ነው እኛ። እሺ፣ አሁን ወደ ውይይታችን ማጠናቀቅ ያንሂድና ለመሆኑ አሁን ባለው ሁኔታ ሙስናን ለመከላከል ወይም ለመቆጣጠር ወይም ኢትዮጵያ ውስጥ ቅድም የተገለጸውን ያለበትን አሳሳቢ ሁኔታ ለመግታትና ለመቀነስ እንዲቻል ምን መደረግ አለበት የሚል ሀሳብ አላችሁ? ከዶክተር ሰይድ እነሳ አሁን የሚካሄዱት ነገሮች የሚያበረታቱ ነገሮች ናቸው። ስለዚህ መጠበቅ አለብን፣ ትንሽ ጊዜ መስጠት ይገባል። በሌላ በኩል ደግሞ አሁን አቶ ብርሃኑ ባሉት ነገርም አንዳንድ ነገሮች የሚጥመኝ ነገር ምንድን ነው ይህ አሁን እያቀጣጠልን ነው ነገር አለ፣ ፀረ ሙስና ነገር በደንብ ተቀጣጥለም እና ህዝቡ እየተሳተፈ ነው እና እዚህ የተቀጣጠለውን እሳት ላይ ውሃ ተጨጉርበት የሚል ንግር አላቸው ይመስላሉ፣ ስሜት አድሮብኛል። ይሄ የሚያበረታታ ነገር ነው። ይሄ ማድረጋችን ሳይሆን እኛ ያለውን ችግር እንዲገነጹ ከማድረግ ነው እንጂ፣ ተስፋ እንዲቆርጡ አይደለም። ስለዚህ የኢትዮጵያ መንግስት ሆነ የእሳቸውም ድርጅት የቤት ስራ ተሰጥቷቸዋል። የህዝብ የቤት ስራቸውን ለማየት ጊዜ ቢፈጅ አይመስለኝም እና ወደ ፊትም ብናይ ይሆናል ባይለኝ። እሺ፣ አቶ ሙሉ ጌታ፣ አቶ ሰለሞን፣ የእኔ ኮንክሉዥን በመጀመሪያ ደረጃ በአንድ ቃል አውራ ብትለኝ መንግስት ህግ ነው ያክብር፣ ነው ህገ መንግስት ሲሆን ሌሎችም ህጎች ከህገ መንግስቱ ጋር ሳይቃረኑ መጓዝ የሚችሉ ህጎች። ይሄ ምን ማለት ነው? ትንሽ ሲተነተን መንግስት ግልጽ ይሁን፣ ግልጽነትና ተጠያቂነትን ማዳበር አለበት። ከዛም አልፎ በአርቲክል ሀያ ዘጠኝ የተሰጠው በህገ መንግስቱ የፕሬስ ነጻነት እንዲጠናከር እንዲዳከም አይደለም መደረግ አለበት። ኢትዮጵያ ውስጥ ያሉ ጋዜጦች እየጨመሩ አይደለም እየቀነሱ ነው። ሰው እንዲናገር፣ ሀሳቡ እንዲገልጽ፣ ሰላማዊ ሰልፍ እንዲያደርግ፣ እንዲሰበሰብ፣ እንዲወያይ በሀገሩ ጉዳይ ኢንካሬጅ መደረግ አለበት በመንግስት ማለት ነው። ከዚህ አልፎ የሲቪክ ህብረተሰቦች ፕሮፌሽናል አሶሴሽኖች ነው። ይሄ ማውራት ወሬ ሊሆን ይችላል ግን ሕገ መንግስቱ ውስጥ የተቀመጡትን ነገሮችን ነው ማወራብ እና እነዚህም የሚዳከሙበት ሳይሆን የሚጠናከሩበት፣ ከዛም አልፈ ተቃዋሚዎቹም መስራት የሚችልበት ሁኔታ አሁንም በሕገ መንግስቱ መሰረት ማለት ነው እንዲሰፋ እንጂ እንዲጠብ አለማድረግ። ሌላ ሰዎች በቀጥታ በቀበሌ፣ በእድር፣ በማህበር ሊሆን ይችላል ህዝቡ በተቻለ መጠን ስለ መብቱ እንዲጠይቅ ጠይቆ መልስ እንዲያገኝ፣ ጋዜጠኞች ከመንግስት ኢንፎርሜሽን ጠይቀው እንዲያገኙ፣ መንግስትም በተቻለ መጠን አቅሙ በፈቀደ መንገድ ኢንፎርሜሽን የሚገኝበት መንገድ ቢፈጠር አሰራር አሁን የጉምሩክ አሰራር ምንድን ነው? ማን ያውቃል? ይህ ሁሉ ችግር ተፈጠረ የተባለው ተፈጥሮ ከሆነ የተፈጠረው አንዱ ግልጽነት በመጉደሉ ነው። አንዱ ዜጎች ጉልበት በማጣፋቸው ነው። የመንግስት ኃይለኛ መሆን አገር ወደፊት በነጻነት እንዲጓዝ አይረዳም። የህዝቦች ኃይለኛ መሆን ነው ለሀገር አስተማማኝ እድገትና ነጻነት መሰረት መሆን የሚችለው። ስለዚህ መንግስት በእውነት የዚህ የሙስና አደጋ እቋቋማለሁ ወይም እንዳይጨምር እታገላለሁ በእውነት ብሎ የሚያስብ ከሆነ የህዝቡ የህዝቡ ድጋፍ ማለት ለጸረ ሙስና ኮሚሽን ሪፖርት ማድረግ ብቻ አይደለም፣ ወይም ህቁማ መስጠት ብቻ አይደለም። ፀረ ሙስና ኮሚሽን ራሱን ሳይቀር መጠየቅ መቻል ማለት ነው። ህዝቡ መንግስትን መጠየቅ የሚችልበት ከቀበሌ ደረጃ ጀምሮ እስከ ላይ ድረስ መንግስትን መጠየቅ የሚችልበት መንገድ መንግስት መዘርጋት ካልቻለ በህገ መንግስቱ መሰረት ማለት ነው፣ ሙስናን ተዋግተን ማሸነፍ የምንችል አይመስለኝም። ጨርሻለሁ። አመሰግናለሁ። አቶ አበበ በመጀመሪያ ደረጃ የህግ ንጉሠ ነገሥት ያስፈልጋት። የኢትዮጵያ ህዝብ በህግ ንጉሠ ነገሥትነት ነበረ በማንኛው የፖለቲካል ስራ ሲመራ ነበሩ። ይህም ማለት በህግ አምላክ እያለ ነው። በህግ አምላክ ሲባል ወራጁ እንኳ ይቆማል ነው የሚባለው። የነበረውና የተከሰተውም ሁኔታ ቢሆን ህዝቡ በህግ አምላክ ስም አድማጭ እያጣ ነበር፣ ሀይባ እየጠፋ ነበር። ይሄ ሲደጋገም የቆየ ነገር ነው። ስለዚህ መንግስት አንድ ሁለት ሶስት ብሎ ራሱን ገምግሞ ይሄ ህገ መንግስት ህይወቱ መቀጠል አለበት። ይህ ህገ መንግስት እኮ የዜጎችን ሙሉ ነጻነት እና ክብር ማጎናሰብ ያለበት ህግ ነው። ገዢዎችም ማንኛውን የመንግስት አካላትና ባለስልጣናትን የሚገዛ ህግ ነው ብሎ ማመን አለበት መንግስት። በዚህም ላይ ህዝብን ኤምፓወር ማድረግ አለበት መንግስት። ይህም ማለት ምንድን ነው? ሰፐሬሽን ኦፍ ፓወር ቶሪ የአንድ ሀገር የስልጣን ክፍፍል በህግ አውጪ፣ በህግ አስፈጻሚና በህግ ተርጓሚ የመደራረብ ሁኔታ የሚታይባቸውን አቅጣጫዎች እንደገና ጊዜ ወስዶ መቀለስ አለ ያለበት መንግስት ከዛ በኋላ ለሙስና የሚያጋልጡ ሁኔታዎች እየደረቁ እየደረቁ እየደረቁ ነው የሚሄዱ። በአንድ ምሽት ሰፋሉ አይባልም። እየቀጠለ እየቀጠለ እየደረቀ ይሄዳል። የህግ አውጪው፣ የህግ አስፈጻሚው፣ የህግ ተርጓሚው ወይም ጁዲሽሪው ክሊር ዲማርኬሽን በህገ መንግስቱ በተቀመጠው መልክ ስልጣናቸው መታየት አለበት። ያን ነው የሚቆመው። የመጨረሻውን እድል አቶ ብርሃኑ አሰፋለስት ቅድም ከተዋዮቹ መሀል ማን እንደሁም ባላውቅም ሁላችንም የዚህ ሀገር ዜጎች ነን ብለዋል። ይሄ ትክክለኛ አባባል ነው። እቻ ሀገር የሁላችንም ነች። ማንም በዚች ሀገር ፊት እንደ ዜጋ የሚያንስ የሚበልጥ ሊኖር አይገባም። እኩል ነን ሁላችንም። ስለዚህ እቻ ሀገር የሁላችንም ነን። እቻ ሀገር የሁላችንም እስከሆነች ድረስ እችን ሀገር የመገንባት የማልማት የበለጸገች አገር የማድረግ ኃላፊነት እንዳለብን መገንዘብ አለብን። በተናጠል የሚደረግ ጥረት አንድም ውጤት ሊያመጣ አይችልም። በሀገራችን ውስጥ በጸረ ሙስና እንቅስቃሴ ሆነም ማተኮር የምፈልገው በሀገራችን ውስጥ የጸረ ሙስና እንቅስቃሴውን ከዳር ለማድረስ የሚያስችሉ በርካታ ጅምሮች እየታዩ ናቸው። በማንኛውም ስርአት ውስጥ ያልነበረ ይህም መቀበል ያስፈልጋል። በአሁኑ ሰዓት የጸረ ሙስና ትግሉን የሚያስተባብሩና የሚመሩ ተቋማት እየተገነቡ ናቸው ኢንስቲትዩሽንስ በጣም አስፈላጊ ናቸው። ለዚህ ሀገር ኢንስቲትዩሽኖች ናቸው ለዘለቄታው ይዘውን ሊሄዱ የሚችሉት። ስለዚህ በክልል ዘጠኝ ኢንስቲትዩሽኖች አሉ። በፌዴራል ደረጃ ይሄ ኢንስቲትዩሽን አለ። ስለዚህ ልዩ ልዩ ሕጎች ወጥተው ተግባራዊ የሆኑ ናቸው። ለምሳሌ የፋይናንስ ደህንነት ነገሮች አሉ። የመኒ ላውንድሪንግ ሕጎች አሉ። የተባበሩት መንግስታት የአፍሪካ የጸረ ሙስና ኮንቬንሽኖች እቻ ሀገር የራሷ ህግ አድርጋቸዋለች። የሀብት ማሳወቅና ምዝገባ አዋጅ ወጥቶ ተግባራዊ ለማድረግ ጥረት እየተደረገ ነው። በየትምህርት ቤቱ የስነ ምግባርና ስነ ዜጋ ትምህርት እየተሰጠ ነው። ዛሬ በሀገሪቱ ውስጥ ከሀያ ሚሊዮን ያላነሱ ተማሪዎች በትምህርት ላይ ነው ያሉት። እነሱ ላይ ለመስራት የሚያስችል ስትራቴጂያዊ የሆነ ስራ ነው እየተሰራ ያለው። ሙስና ምክንያቱ አንዱ የስነ ምግባር መጓደል ነው ዋናው እንደውም ይህንንም መስመር ለማስያዝ ከትምህርት ቤት ደረጃ ስራ እየተሰራ ነው ያለው። በአሁኑ ሰዓት በሀገራችን ትምህርት እየተስፋፋ ነው። ከሰላሳ ሁለት ዩኒቨርሲቲዎች በላይ በሀገራችን ውስጥ ተቋቁመዋል። የተማረ ሰው ሲኖር እምቢ የሚል ሰው ነው የሚሆነው ሙስናን ለመሸከም የማይፈልግ ሰው ነው የሚሆነው። መብቱን የሚጠይቅ ሰው ነው የሚሆነው። ስለዚህ በዩኒቨርሲቲ ደረጃ ይህን ያህል ተማሪ ገብቶ በሰላሳ ሁለት ትምህርት ቤቶች እየተማረ ይገኛል። በጸረ ሙስና ትግሉ ህዝቡ መሳተፍ አለበት፣ ምንም ጥርጥር የለውም። ይህንን ህዝብ ለማሳተፍ በተለያየ መንገድ እየተሰራ ይገኛል። ስለዚህ እነዚህ ጅምር እንቅስቃሴዎች ያለምንም ችግር እየሄዱ ነው ብሎ መናገር አይቻልም። የእኛ ኮሚሽንም ቢሆን፣ ሌሎች ጸረ ሙስና ኮሚሽኖች የክልልም ቢሆን፣ የተለያዩ ተቋማት የራሳቸው ችግሮች አሉባቸው። ምንም ጥርጥር የለውም። እኛ ታዳጊ ሀገሮች እኮ ነን፣ እኛ እኮ ደሀ ሀገሮች ነን። ስለዚህ እነዚህ ችግሮች ለምን ታዩ፣ ለምን ተከሰቱ ብሎ ግን እነዛን አጉልቶ ብቻ በመናገር የምናገኘው መፍትሄ አለ ብዬ አልገምትም። ይልቁንም እነዚህ ቅድም የጠቃቀስኳቸውና ሌሎችንም ጥረቶቻችንን እያገዝን እየደገፍን የነገዋን ኢትዮጵያ ማሰብ ነው ያለብን። ሁላችንም ዜጋ ነን ብለናላ ከዚህ ጎን ለጎን ደግሞ በመንግስት ላይም ተጽዕኖ ማድረግ እኮ ትክክል ነው በትክክል ስህተቱን ማሳየት ተቋማትንም ስህተታቸውን ማሳየት ትክክል ነው። ተቋማት የተሟላ አቋም ላይ ናቸው ብሎ መናገር አስቸጋሪ ነው። መንግስት እኮ የአቅም ችግር ዋና ችግሬ ነው ብሎ እኮ ይናገራል ምንጊዜም፣ አሁንም እየተናገረ ነው። ስለዚህ ጅምሮችን እየደገፍን እንደ አገራችን ማለት ነው የሁላችንም አገር ስለሆነች ነገ የምንገነባት አገር በምን መሰረት ላይ ነው የምትነሳው? ይህንን እየደገፍን ጎን ለጎን ደግሞ ችግሩን በጋራ ልንቀርፍ የምንችልበትን ነገር ነው ማሰብ ያለብን። ይህን ስናደርግ በእርግጥም የምንፈልገው የጸረ ሙስና ትግል ስኬት ድርጅታማ ሊሆን ይችላል። በዚህ መንገድ መጓዝ አለብን የሚል እምነት ነው ያለኝ። ውጭም ያለ ነው፣ ውስጥም ያለ ነው። ዜጎች ነን። ይህን ዜግነታችን የምንወጣው ግን ቅድም እንዳልኩት ሶሪ፣ ቃሉት መጥፎ ሊሆን ይችላል፣ አኪዩዝ በማድረግ አይደለም የሂደቱ አካል በመሆን ነው የሂደቱ አካል ሆኖ በማረም ስህተቶችን በማገዝ። ፕሮፌሰሮቻችን ብዙ ናቸው፣ የትም ቦታ ያሉት ሊያግዙት ይገባል። እንደ ህዝብ የእኔ እምነት ይሄ ነው እንጂ ችግር የለም ሁሉ ነገር ይተዋጣለት ነው። መንገድ ሁሉ ምንጣፍ በምንጣፍ ነው ብሎ የሚናገርም ሰው የለም። እናቃራለና አገራችን ያለችበት ሁኔታ በጋራ ሆነን በአዎንታዊ መልክ ይህችን ሀገር ወደፊት እንዴት እናራምድ የሚለው ነው። ስለዚህ ህዝቡ በተነሳሳበት ወቅት በአሁኑ ሰዓት ስፔሻሊ የትኛው ነው የሚሻለው? የተጀመረውን እንቅስቃሴ ተስፋ በሚያስቆርጥ መልኩ መሄድ ነው የሚሻለው ወይስ ከእነ ችግሩም ቢሆን ይህን እያገዙ መፍትሄ መስጠት ነው እና በዚህ አቅጣጫ ሁላችንም ማሰብ አለብን እንደ ዜጋ የሚል እምነት ነው ያለኝ። አመሰግናለሁ። እሺ፣ አመሰግናለሁ ሁላችሁንም። አቶ ሙሉጌታ አረጋዊ የአዲስ አበባ ዩኒቨርሲቲ የህግ መምህር፣ አቶ አበበ ጉታ አዲስ አበባ የህግ ጠበቃ፣ አቶ ብርሃኑ አሰፋ በፌዴራል የስነ ምግባርና ጸረ ሙስና ኮሚሽን የስነ ምግባር ትምህርትና የህዝብ ግንኙነት ዳይሬክተር እንደዚሁም ዶክተር ሰይድ ሐሰን በመሪ ስቴት ዩኒቨርሲቲ ኢኮኖሚክስ መምህር፣ በጣም አድርጌ አመሰግናለሁኝ ሁላችሁም። በመጪ ውይይቶች እንደገና እንገናኛለን። ደህናም ሺው